ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ነው ችን እንቅስቃሴ በአዛር ምናምን ነበረ። በጦርነቱ ምክንያት ሸቢያ ሁሉ ጠፋ። ምንም ስራ በሌለበት ምንም ማድረግ አንችልም። ያው ሶስት ልጅ አለኝ። ሁለት ያለው አለ ከዛ በላይ ያለው አለ። የምትፈልጊው ነገር በምትፈልጊው ሰዓት አታገኝም። በአማራ ክልል የሚፈጠሩ ግጭቶች በርካቶችን ካለ ስራ እያስቀሩ እንደሆነ ተሰምተዋል። ከዚህ ጋር የተያያዘው ዘገባ በምሽቱ ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ እመራለሁ። ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። አማራ ክልል ካለፈው ዓመት ሐምሌ ወር ጀምሮ በቀጠለው የትጥቅ ግጭት ሳቢያ ስራ አጥ እንደሆኑ የገለጹ ከስድስት ሺህ በላይ ሰራተኞች ቤተሰቦቻቸው ለመርዳት እንደተቸገሩ ተናግረዋል። የአሜሪካ ድምፅ ያነጋገራቸው ከስራ ውጭ የሆኑ ዜጎች በግጭቱ ምክንያት ይሰሩባቸው የነበረው ተቋማት በመዘጋታቸው ካለፉት ሰባት ወራት ወዲህ ለማህበራዊና ኢኮኖሚያዊ ችግሮች እንደተጋለጡ አመልክተዋል። አስቴር ምስጋናው ዝርዝሩን ታሰማናለች። ካለፈው 2015 ዓ.ም ሐምሌ ወር አንስቶ በአማራ ክልል በመንግስትና በፋኖ ቡድን ታጣቂዎች መካከል የቀጠለውን ግጭት ተከትሎ ብዙዎቹ አነስተኛና ታላላቅ ኢንዱስትሪዎች በመዘጋታቸው ሳቢያ ከስራ ውጭ መሆናቸውን የገለጹ ዜጎች ቤተሰባቸውን ለመመገብ እንደተሳናቸው ለአሜሪካ ድምጽ ተናገሩ። ከነጋገርናቸው መካከል የሶስት ልጆች አባት የሆኑት ጌታሁን ተስፋ እድገት በህብረት የቆዳና የጫማ ማምረቻ የሚል ተቋም ከዘጠኝ ጓደኞቻቸው ከግጭቱ ጋር በመክፈት ለረዥም ዓመታት ይሰሩ እንደነበር አውስተዋል። ከግጭቱ ወዲህ ግን ገበያ መጥፋቱንና ስራ ለማቆም መገደዳቸውን ገልጸዋል። የእርሳቸውና የጓደኞቻቸውም ኑሮ ከእጅ ወደ አፍ እንደሆነባቸው ነግረውናል። ድርጅታችን በቃ እንቅስቃሴ ባዛርና ምናምን ነበረ። በጦርነቱ ምክንያት ገበያው ሁሉ ጠፋ ምንም ስራ በሌለበሳት ምንም አንችልም ሶስት ልጅ አለኝ ሁለት አለ ያለው ነገር በአበባ እርሻ ልማት ስርፍ በተሰማራው ባዮፍሬሽ ፋርም በተባለ ድርጅት ውስጥ ትሰራ እንደነበር እና ባለፈው አመት ነሀሴ ወር በነበረው ግጭት ምክንያት ድርጅቱ ማምረት በማቆሙ ስራ አጥ እንደሆነች የምትናገረው ተስፋ መኩሪያ ለዘርፈ ብዙ ችግሮች ተጋልጫለው ትላለች ገቢ የለም። በዛ ምክንያት ያው ካለው የኑሮ ውድነቱን ጫነው ማለት የተለያዩ ነገሮች አለ እሱ በመቅረቱ ያው የአማራ ክልል የኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ዛሬ ማክሰኞ ከአሜሪካ ድምጽ ጋር በነበራቸው ቆይታ በክልሉ ካለፈው ዓመት ነሐሴ ወር ጀምሮ በምዕራብና በምስራቅ ጎጃም ዞን እንዲሁም በደብረ ብርሃን አካባቢዎች ባለው ግጭት ከአነስተኛ እስከ ታላላቅ ኢንዱስትሪዎች መካከል የወደሙ በግብአት እጥረትና በመሰረተ ልማት መቋረጥ ምክንያት ስራ ያቆሙ መኖራቸውን ገልጸዋል። በዚህም ሳቢያ በሺዎች የሚቆጠሩ ሰዎች ለስራ አጥነት መዳረጋቸውን አስረድተዋል። ኢንዱስትሪዎች ያው ጥሬ ዕቃ ከሀገር ውስጥም ከውጭም ቀርብላቸዋል። በዋናነት ደግሞ ክልላችን የግብርና ምርት አምራች ከመሆኑ ጋር ተያይዞ በክልላችን በብዛት የሚገኙት የአግሮ ፕሮሴሲንግ ወይም ደግሞ የግብርና ምርትን የሚያቀነባብሩ ፋብሪካዎች ናቸው። ስለዚህ አሁን ባለው በጨባጭ ሁኔታ እነዚህ ፋብሪካዎች ጥሬ ዕቃ ባለማግኘታቸው ምክንያት የጥሬ ዕቃ እንቅስቃሴ ከቦታ ቦታ መሳቀር ስለማይችል በዋናነት እያመረቱ አይደለም። አንድ ሺ ሁለት መቶ ሰላሳ ስምንት ማኑፋክቸሪንግ ኢንዱስትሪዎች ቶታሊ ስራ አቁመዋል። በእነዚህ ኢንዱስትሪዎች ሲሰሩ የነበሩ ከስድስት ሺ ሶስት መቶ አስራ ስምንት በላይ ሰራተኞችም ከስራ ውጭ ሆኑበት ሂደት ነው ያለው። በተለይ ደግሞ የአትክልትና ፍራፍሬ አባልማት የሚባሉ አትክልትና ፍራፍሬዎችም ከአስራ ስምንት በላይ የሚሆኑት ጉዳት ደርሶባቸዋል። ጉዳቶቹ ሁለንተናይ ናቸው። አጠቃላይ ጉዳቱ ስንመለከተው ኢኮኖሚያዊ፣ ማህበራዊ፣ ስነልቦናዊ ስብራቶችን ያስከተለ እንደነበር ለማንሳት ነው። በባዮ ፍሬሽ ፋርም የአበባ እርሻ ልማት ድርጅት ውስጥ ይሰራ እንደነበርና ድርጅቱ ምርት በማቆሙ ምክንያት ከስራ እንደተሰናበተ የሚገልጸው ወጣት ጌታውን ቢወጣ ስራ ማቆሙን ተከትሎ በከፍተኛ ድባቴ ውስጥ እንደሚገኝ ነግሮናል። የነበረ ሰው ዛሬ ስራ የለኝም በቃ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ክልሉ አሁን ካለበት ማህበራዊና ኢኮኖሚያዊ ችግር እንዲላቀቅ የሰላም ድርድር እንዲደረግ ጠይቀዋል። ጥያቄ አለኝ የሚለው አካል ህጋዊ በሆነ መልኩ ጥያቄውን ወደ ጠረጴዛ መጥቶ የሚወያይበት የሚነጋገርበት ሁኔታ እንዲፈጠር የኢትዮጵያ ሰብዓዊ መብቶች ኮሚሽን ባለፈው ጥቅምት ወር ሁለት ሺ አስራ ስድስት አመተ ምህረት ባወጣው ሪፖርት የትጥቅ ግጭቱ በመንግስትና በሲቪል ተቋማት ላይ ጉዳት ማድረሱን መጥቀሱ ይታወሳል። ኮሚሽኑ የደረሱትን ጉዳዮች በዝርዝር ሲገልጽም ልዩ ልዩ አምራች አካባቢዎች ምርት ማቋረጣቸውን እንዲሁም በእንቅስቃሴ ገደብና በሰዓት እላፊ በመንገዶች መዘጋት በገንዘብ ዝውውር ላይ የተጣለውን ገደብ ጨምሮ በአንዳንድ ተቋማት የደሞዝ ክፍያ መቋረጡና የሚያደርጉት ተያያዥ ጉዳዮች ነዋሪዎችን ለማህበራዊና ኢኮኖሚያዊ ቀውስ መዳረጋቸውን አትቷል። ግጭቱን በዘላቂነት ለመፍታትም ለሁሉም ሰላማዊ አማራጮች ቅድሚያ እንዲሰጥ ኮሚሽኑ በዚያው ሪፖርቱ በብርቱ ማሳሰቡ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው አስቴር ምስጋናው እናመሰግናለሁ። ከአመታት በፊት ኢትዮጵያ ውስጥ የበርካታ ሰዎችን ሕይወት የቀጠፈው ኤች አይቪ ኤድስ አሁንም ወረርሽኝ ሆኖ እንዳይከሰት ስጋት ፈጥሯል። በተለይ በወጣቶች ዘንድ የሚታየው የሱስ ተጋላጭነት መጨመር፣ የወሲብ ጓደኛ መብዛትና ለኤች አይቪ ኤድስ ሲሰጥ የነበረው ትኩረት መቀነሱ ለቫይረሱ ስርጭት መጨመር ምክንያት እየሆነ ስለመምጣቱ እየተነገረ ነው። ስመኝ ሸቆየ ከዚህ ጋር የተያያዘውን ዘገባ ታሰማናለች። ባለፉት አመታት ኤች አይቪ ኤድስ ባለም አቀፍ ደረጃ የሚሆን በሀገር ደረጃ በከፍተኛ ሁኔታ ቢቀንስም አሁንም በዓለም ላይ አሳሳቢ ከሚባሉ ወረርሽኞች አንዱ ሆኖ ቀጥሏል። የተባበሩት መንግስታት ድርጅት በዚህ አመት ይፋ ባደረገው ሪፖርት ከሳህራ በታች ባሉ የአፍሪካ ሀገራት አዲስ በቫይረሱ የሚያዙ ወጣት ሴቶችና ታዳጊዎች ቁጥር በከፍተኛ መጠን መጨመሩን አመልክቶ አፍሪካ የቫይረሱ ማዕከል ሆና እንድትቀጥል እንዳደረጋት አስታውቋል። በኢትዮጵያም የቫይረሱን ስርጭት ከአንድ ከመቶ በታች ማውረድ ቢቻልም እንደ ጋምቤላና አዲስ አበባ ባሉ አካባቢዎች ግን የቫይረሱ ስርጭት ከሶስት ነጥብ አምስት ከመቶ በላይ ሆኖ መቀጠሉን በጤና ሚኒስትር የኤች አይቪ መከላከልና መቆጣጠር መሪ ስራ አስፈጻሚ አቶ ፈቃዱ ያደታ ይገልጻሉ። እንግዲህ ከፍተኛ ስርጭት ያለው ጋምቤላ ክልል ነው። ከዛ አዲስ አበባ ነው። ዋናው ምክንያት ምንድን ነው? ይህ ጋምቤላው ከ ጎጂ ልማዳዊ አሰራሮች አሉ። ከነዚህ ጋር በተያያዘ አንዳንድ የኤች አይቪ ስርጭትን ሊያፋፍሙ የሚችሉ ሁኔታዎች አሉ። በተለይ የወንዶች ግርዛት አንዱ ችግር ነበር እና እዛ ላይ እኛ በተቻለን መጠን ልዩ የሆነ የትግበራ ስትራቴጂ ቀርጸን እየሰራንበት እንገኛለን። አዲስ አበባ ደግሞ የአገሪቷ ትልቋ መዲና ናት። የተለያየ የአርቲፊሻል አርባናይዜሽን አለ። የሶሾ ኢኮኖሚክ ዲፍሬንሶች አሉ በተለያየ ምክንያት የሴተኛ ዳሪዎች ብዛት አሉ እና ብዙ የሪስኪ ብሄሮች ስላሉ ዩኒቨርሲቲዎች ያሉበት የተለያዩ የንግድ ቀጠናም ስለሆነ አዲስ አበባ ውስጥ ከፍ ይላል። ኢትዮጵያ ውስጥ በየአመቱ አዲስ በቫይረስ የሚያዙ ሰዎች ቁጥር ከስምንት ሺህ ሲበልጥ በአመት አስራ አንድ ሺህ ሰዎች በበሽታው እንደሚሞቱ የጤና ሚኒስቴር መረጃ ያሳያል። ከነዚህ ውስጥ አብዛኞቹ ወጣቶችና አፍላ እድሜ ላይ የሚገኙ ልጆች መሆናቸውን አቶ ፈቃዱ ይናገራሉ። በተለይ ትምህርት ቤት ውስጥም ጭምር ያሉ እናም ደግሞ ስራ አጦች ውስጥ በሚፈልገው ልክ እየቀነሰ አለመሆኑን ያየነው ነው እንጂ አልጨመረም። ነገር ግን ከአዳልቶች ጋር ኮምፔር አድርገን በምናይበት ጊዜ አስራ አምስት እስከ ሃያ ዘጠኝ ዓመት መካከል ያሉ ወጣቶች ትልቅ ኮንትሪቢሽን አላቸው። በዚህ አዲስ የመያዝ ምጣኔ ውስጥ ወጣቶች ለቫይረሱ የበለጠ ተጋላጭ ለመሆናቸው የተለያዩ ምክንያቶች አስተዋጽኦ እንደሚያደርጉ አቶ ፈቃዱ ይናገራሉ። ከነዚህ ውስጥ አንዱ በተለይ በሽታውን እንደሌለ አድርጎ እስከ ማሰብ የደረሰ መዘናጋት መሆኑን ያሰምሩበታል። ኤችአይቪ ጋር ሰው ኖርማሊ መኖር እንደሚችል የኤችአይቪ ፖዚቲቭ ሆኖ ከኤችአይቪ ነጻ የሆነ ጄኔሬሽን ማፍራት እንደሚችል ፕሮዳክቲቭ ሆኖ ሰርቶ መኖር እንደሚችል ደረጃ ላይ መድረሳችን አዲሱ ጀኔሬሽን እንዲዘናጋ ያደረገ ይመስለኛል። በፊት ኤች አይቪ ምን ያክል ሰውን እንደሚጎዳ ሰዎች ታሞ ምን ያክል እንደሚማቀቁ፣ እናም ደግሞ የሞቱ ምጣኔ በየቀኑ ቀብር እንደነበረ ሰዎች ትሮማታይዝ ዶዶ በጣም ይከላከሉ ነበር እና አሁን ላይ ያለ ግን የአሁኑ ጀኔሬሽን ምናልባት በትምህርት ቤት እና በሚዲያ ካልሰማ በስተቀር አይቶ ተቃጥሎ ስላላየ አንድ እሱ ነው። ሌላው አቶ ፈቃዱ ለስርጭቱ ምክንያት አድርገው የሚገልጹት የበይነ መረብና የማህበራዊ ሚዲያ ትስስር ገጾችን ነው። በኢትዮጵያ የተለያዩ አካባቢዎች ከተስፋፉት ጫት ቤቶች፣ ሺሻ ቤቶች፣ ማሳጅ ቤቶችና አደንዛዥ እጾች ጋር ተደምሮ ማህበራዊ ሚዲያዎች ወሲብ ነክ መረጃዎችን ያለ ገደብ ማሰራጨታቸው ወጣቶችን ለልቅ የግብረ ስጋ ግንኙነት ያጋለጡ ሲሆን ለቫይረሱ ስርጭት መጨመር አስተዋጽኦ ማበርከታቸውን ነው አቶ ፈቃዱ የሚያስረዱት። ዘመኑ ያፈራው ይህ ግሎባላይዜሽን የሶሻል ሚዲያው በጣም አጋላጭ ነው የሚል እምነት አለኝ። ምክንያቱም ኢንተርኔት አክሴሶች አሉ፣ ያንን በማየት በጣም ታዳጊ እና ፕዩር የሆኑ ካንትሪዎች ደግሞ አመዛዝኖ ስለማያዩት ያዩትን ሁሉ ነገር ሆኖ መገኘት ኒዝሌንትን ስለሚሆናቸው ይህ ከትዳር በፊት ወይ ደግሞ ከጋብቻ በፊት ራስን ገድቦ የመኖር ወይ ደግሞ አንድ ለአንድ የመታቀብ የመሳሰሉት ችግር ይመስለኛል። ድሮ የኢትዮጵያ ባህልም የኢትዮጵያ የእምነት ዶክትሪንም እናም ደግሞ የአባቶች እምነት ከጋብቻ በፊት የግብረ ሥጋ ግንኙነት በጣም የተከለከለ የሚወገዝ ነው። አሁን ግን ችላ የተባለ እንደ ዘመናዊነት የተወሰደ የሚመስል ሁኔታዎች አሉ። ኢቨን እርግዝናን በሚፈሩት ልክ ኤች አይ ቪን አይፈሩም የሚል መረጃዎች አሉ። የተባበሩት መንግስታት ድርጅት ሪፖርት የስርጭቱ መጠን ከወንዶች ጋር ሲነጻጸር በተለይ በወጣት ሴቶችና ልጃገረዶች ዘንድ በሰባ አንድ ከመቶ ከፍ ያለ መሆኑን አስታውቋል። በተለይ በምስራቅና ደቡብ አፍሪካ የሚኖሩ እድሜያቸው ከአስር እስከ አስራ ዘጠኝ በሚሆኑ ልጃገረዶች ዘንድ ያለው የኤችአይቪ ስርጭት በቀውስ ደረጃ ላይ መሆኑንም አመልክቷል። ዩናይትድ ስቴትስ በሚገኘው ጆርጅታውን ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑትና በኤችአይቪ ኤድስ ወረርሽኝ ዙሪያ በርካታ ጥናቶችን ያካሄዱት ዶክተር ሰብለ ካሳዬ በተለይ ወጣት ሴቶች ልጆች ለቫይረሱ ተጋላጭ የሆኑበትን ምክንያት ያስረዳሉ። ለዛ አስተዋጽኦ የሚያደርጉ በርካታ ምክንያቶች አሉ። በመጀመሪያ ደረጃ የእድሜ እኩዮቻቸው ምርመራ በማድረግ በደማቸው ውስጥ ኤች አይቪ መኖር አለመኖሩን የማረጋገጥ ልማድ ከሌለ ቫይረሱ በቀላሉ ይሰራጫል። ምርመራ በቅድሚያ ልናደርገው የሚገባው ቁልፍ ነገር ነው። አንዳንድ እንደ ተራ የሚመስሉንን ነገር ግን በጣም ጠቃሚ የሆኑ ልማዶችን በማስቀጠል ዙሪያ ትኩረት ማድረግ ይኖርብናል። ሌላው ወጣት ሴቶች ወደ ወሲብ እንዲገቡ የሚያደርጋቸውን ማህበራዊና ባህላዊ ሁኔታዎች ለማስተዋልም አስፈላጊ ነው። ከወሲብ በፊት ማድረግ ስላለባቸው ጥንቃቄዎች ያውቃሉ? ራሳቸውን መጠበቅ ይችላሉ ወይ? ወይስ ከቁጥጥራቸው ውጭ በሆነ ሁኔታ ነው የሚፈጽሙት? የገንዘብ ጥያቄ አለባቸው? የሚሉት ሁሉ ተጋላጭነታቸውን የሚጨምሩ ጉዳዮች ናቸው። ስራ አጥነትና ሌሎች ማህበራዊና ኢኮኖሚያዊ ተግዳሮቶች ወጣቶችን ለኤችአይቪ ኤድስ ተጋላጭ የሚያደርጉ ተጨማሪ ተግዳሮቶች መሆናቸውን የሚገልጹት አቶ ፈቃደም ስርጭቱ ካለ ቫይረሱ መልሶ በሀገር ደረጃ ወረርሽኝ ሊሆን የሚችልበት ሁኔታ መኖሩን ያሰምሩበታል። ሀገራችን በተለያዩ ምክንያት የስራ አጥነት ችግርም እንዳለ ያም ሁሉ የማህበራዊና ኢኮኖሚያዊ ችግሮች ወደ ሴክሹዋል ትራንዛክሽን ወደ ኮሜርሻል ሴክስ ወርኪንግ እና ወደ ተለያዩ ችግሮች ሊከት የሚችል መረጃዎች አሉ። ስለዚህ እኛ አሁን ወጣቶች ውስጥ ትራንስሚሽኑ ካለ ተመልሶ ወረርሽኝ የማይሆንበት ምክንያት ስለሌለ በትጋት ለመስራት እና ዋና ፕሮሪቲ ፖፑሌሽን ብለን አይደንቲፋይ አድርገን በናሽናል ስትራቴጂክ ፕላን ውስጥ ነርፈን እነዚህ ሀይ ሪስክ አዶሌሰንት ገልስ እንድ ያንግ ውመኖች ላይ እየሰራን እንገኛለን። ሌላው ለኤች አይ ቪ ኤድስ ስርጭት መጨመር ምክንያት ሆኖ የሚጠቀሰው በተለያዩ አካባቢዎች የተካሄዱና የቀጠሉ ግጭቶች ናቸው። በተለይ በጦርነት ወቅት የሚደርሱ መደፈሮች፣ የቤት ውስጥ ጾታዊ ጥቃቶችና የጤና ተቋማት ተደራሻ ለመሆን ለቫይረሱ ተጋላጭነትን እንደሚጨምሩ ዶክተር ሰብለ ያስረዳሉ። አስገድዶ መድፈር ወይም ከቅርብ አጋር የሚደርስ ጥቃትን ጨምሮ ማንኛውም በጦርነት አውድ ውስጥ የሚደርስ ጥቃት ለኤች አይ ቪ ቫይረስ ያለውን ተጋላጭነት ይጨምራል። ምክንያቱም ግጭት ከአዲስ ተጋላጭነት በተጨማሪም የሕክምና ፕሮግራሞችና የቫይረሱን ስርጭት ለመከላከል ይሰሩ የነበሩ ስራዎችን ሁሉ ያስተጓጉላል። ከቫይረሱ ጋር የሚኖሩ ሰዎችም ሕክምናቸው ይቋረጣል። ቫይረሱንም ሊያስተላልፉ ሊሆኑት ይችላሉ። ይሄ ወረርሽኙ እንዲባባስ ያደርጋል። በኢትዮጵያም በትግራይ፣ በአማራ፣ በኦሮሚያና በሌሎች አካባቢዎች ግጭቶች ያስከተሏቸው ጾታዊ ጥቃቶች የጤና ተቋማት ውድመትና ተደራሽነት ከኤች አይ ቪ ኤድስ ጋር ተያይዘው የሚሰጡ አገልግሎቶችን አስተጓጉሏል። ሆኖም አቶ ፈቃደ እንደሚሉት የጤና ሚኒስቴር እንደዚህ አይነት ግጭቶች ሲነሱ ችግሩን ለመቆጣጠር አስቀድሞ የሚዘጋጅ በመሆኑ ችግሩን መልሶ መቆጣጠር እንደቻለ ያስረዳሉ። በየወሩ መጥቶ የሚወስዱትን ለየሶስት ወር መድኃኒታቸውን ወስዶ ለየት ያለ የጤና ተቋም ክትትል የሌላቸው ተገልጋዮች ለሶስት ወር ለስድስት ወር ቆይቶ እንዲመጡ የማድረግ በዛ ምክንያት ብዙ ችግሮችን ለማለፍ ተችሏል። ከዛም በዘለለም ደግሞ የኢንፍራስትራክቸሮች መጎዳት፣ ፈርኒቸሮች መጎዳት፣ የመድኃኒቶች መጎዳት እና ኢቨን እዛ የሚሰሩ የጤና ባለሙያዎችም ከዛ መለየት ጋር ተያይዞ ለተረበሹ አገልግሎቶች ቤዝ ላይን ሴስመንት ተሰርቶ ሪስቶሬቲቭ የሆነ ሜጀርመንቶች ተወስዶ በአግባቡ ለመመለስ ችለናል። እንደዛውም ደግሞ ባለፈው ትግራይ ክልል ላይ ሌትሊ በአይካፖች እና በተለያዩ አጋር ድርጅቶች ቤዝ ላይን አጠምተን በዛ አግባብ የቴስቲንግን ጀንደር ቤዝ ቫይለንሲዎችን ማኔጅ የማድረግ ከዛም ደግሞ የትሪትመንት እንደ ኬራዎች በየአግባቡ ስለሰራን በተቻለ መጠን ካሉ ጤና ፕሮግራሞች ኤች አይቪን ሪስቶር ና ሪዚዩም ለማድረግ ተችሏል። እስካሁን በተሰሩ ኤች አይቪ ኤድስን የመከላከልና ና የመቆጣጠር ስራዎች ጥሩ ውጤት መመዝገቡ በኤች አይቪ ቫይረስ ታሞ የሚማቀቅ ሰው እንዳይኖር በበሽታው የሚሞቱ ሰዎች ቁጥርም በከፍተኛ ሁኔታ እንዲቀንስ የኤች አይቪ ኤድስ ስርጭት ምጣኔ ሀብትም እንዲቀንስ ረድቷል። በቫይረሱ የተያዙ ሰዎችም ቀደም ሲል ላወሳሰድ አስቸጋሪ በሆነ መልኩ ብዙ መድኃኒቶችን ከመውሰድ በቀ አንድ ክኒን ብቻ በመውሰድ ከቫይረሱ ጋር ከመኖር ባለፈ በሽታው ወደ ሌሎች ሰዎች እንዳይተላለፍ ማድረግም ተችሏል። ዶክተር ሰብለ እንደሚሉት አሁን እየተደረጉ ባሉ ጥናቶች ደግሞ መድኃኒቱን በሁለት ወይም በስድስት ወር አንዴ መውሰድ የሚያስችሉ ግኝቶች ላይ እየተደረሰ ነው። ኤች አይ ቪ እንዳይዝ የሚሰጥ ክትባት ወይም ኤች አይ ቪ ከያዘ በኋላ የሚፈውስ መድኃኒት ግን እስካሁን አልተገኘም። በመሆኑም የሕክምና መሻሻሎቹ ህብረተሰቡን በተለይ ወጣቶችን ሊያዘናጉ እንደማይገቡና ራሳቸውን ከቫይረሱ እንዲጠብቁ አቶ ፈቃደ ይመክራሉ። ሳይለንት ኪለ ነው። ምክንያቱም ሰው እንደተያያዘ ስለማይታመም መች እንደተያያዘ ስለማያውቅ እና ከማን እንደተያያዘም ስለማያውቅ ጫንቀው ላይ ከወጣ በኋላ ስለሚያገኘው አሁን ያለው ወጣት ማንንም ባያምን ለማንኛውም አይነት የግብረ ስጋ ግንኙነት ሲጋለጥ አስገዳጅ ሆኖ ከተገኘ በኮንደም መጠቀም፣ አለዛ ግን ከጋብቻ በፊት መቆጠር፣ አንድ ለአንድ መወሰን በጣም አስፈላጊ ነው የሚል እውነት አለኝ። ማንኛውም ወጣት በሚያደርገው ሁሉ ግራና ቀኝ አይቶ ራሱን ቢጠብቅ ማሳሰብ ወዳለሁ። በጤና ጥበቃ መረጃ መሰረት በአሁኑ ወቅት ኢትዮጵያ ውስጥ ከ ስድስት መቶ አስር ሺህ በላይ ዜጎች ከቫይረሱ ጋር የሚኖሩ ሲሆን ከ አምስት መቶ ሺህ በላይ የሚሆኑት ደግሞ የጸረ ኤች አይቪ መድኃኒት ይወስዳሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ጋቢና ቪኦ ይቀጥላል። ከአሜሪካ ድምፅ ዩናይትድ ስቴትስ ውስጥ ከ10 ሚሊዮን በላይ ሰነድ አልባ ስደተኞች እንደሚኖሩ የቅርብ ዓመታት መዛግብት ያሳያሉ። እኒህ ስደተኞች በሀገሪቱ መደበኛ አስተዳደር እውቅና ስለሌላቸው መሰረታዊ አገልግሎቶችን አለማግኘትን ጨምሮ ለበርካታ የስነ ልቦናዊና ኢኮኖሚያዊ ችግሮች ሲጋለጡ ይታያል። ዩናይትድ ስቴትስን የተስፋ ምድራቸው አድርገው ከሚኖሩ ኢትዮጵያን ስደተኞች መካከል ጥቂት የማይባሉትን ከሰነድ አልባነት በሚመነጩ ችግሮች መፈተናቸው አልቀረም። ይህንን የተመለከተውን መሰናዶ በመቀጠል እናስደምጣችሁ። በሜሪላንድ ግዛት ውስጥ ነዋሪ የሆነችው ጽዮን ህጋዊ የመኖሪያና ስራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያን ስደተኞችን ህይወት በቅርብ ታውቀዋለች። ከአመሳት በፊት እሷም በዚህ የህይወት ምዕራፍ አልፋበታለችና አስራ ሁለት አስራ ሶስት ሰዓት ምንሰራ ትችላለ። ምክንያቱም ያሰውጥ አካል አማራጭ የለም። የት ሄደ ትሰራል፣ አንተን የሚቀይረሃል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው ኮምፕሊትሊ ይቀየራል። ስደተኞችን በሚመለከቱ ማህበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እኒህ ወገኖች ለከፋ እጣ ሲዳረጉ በተደጋጋሚ ተመልክተዋል። እኔ አንድ ማቆ ሰው በዚህ ሀገር መጥቶ ገና የትገኝነት ጥያቄው ስላላለቀለት ሕክምና ማግኘት አልቻለም፣ ኢንሹራንስ ማግኘት አልቻለም እና ሕይወቱ አልፏል። ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ መኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት ኢ መደበኛ ኗኗር ይመሰርታሉ። ይህ ኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው። ተመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጦ ፍርሃትን ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቀባቸዋል። የሰማችኋቸው ዶክተር እልልታ ረጋሳን ነው። ዶክተር እልልታ በተለይ ኢትዮጵያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተና የቤተሰብ ግንባታ ረገድ ማወቅ የሚገባቸውን መረጃዎች የሚያጋራው ተያዥ አገልግሎቶችንም የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው። የመኖሪያና ስራ ሰነድ አልባ ኞችን ተግዳሮቶች ማስረዳት ይቀጥላሉ። ማህበራዊ ጥቅማጥቅሞችን፣ የገንዘብ ድጎማ፣ የምግብ የጤና እንክብካቤ እንዳያገኙ ያደርጋቸዋል። ምክንያቱም አንድ አክመንት ላይ አልተመዘገብኩም፣ ህገወጥ ነኝ፣ የዚህ ሀገር መንግስትና አስተዳደር አያቀኝም፣ ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀውም ይኖሩዋሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል በቋሚነት ስራ አግኝተው ግብር እየከፈሉ ከሚያገኙት ጥቅማጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከሚያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ ሙያ ነክ ስልጠና እንዳያገኙ፣ አጭርም ሆነ ረዥም ትምህርት የኮሌጅ ትምህርትን የዩኒቨርሲቲ ትምህርትን ጨምሮ እንዳያገኙ ያደርጋቸዋል። ይሄ አንዳክመንትድ መሆናቸው ውጤት ነው። ለመሆኑ በሀገሬው አጠራር አንዶኪመንትድ ኢሚግራንትስ ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እነማንን ነው? የተባበሩት መንግስታት ድርጅትን ጨምሮ በዓለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል ብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው ድንበር አቋርጠው የስራ ፍቃድ የሌላቸው ሶሻል ሴኩሪቲ ነበር የሌላቸውን ግሪን ካርድ እንደዚህ የሌላቸው ማለት ነው በብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካ አፍሪካውያን አሁን በቅርቡ እንደውም ቻይናዎች አሉ ኢትዮጵያኖችን የተወሰነ ደረጃ አሉ። አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በህጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፈው ፓስፖርታቸውም ኤክስፓየር አድርጎባቸው ምንም አይ ዶኪመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አንድ ዶኪመንት ሊባሉ ይችላሉ። እንዲሁ እገሮች ምንም እንኳን ሀገሪቱ በዋነኝነት የምጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም ድጋፍ እንዲሁም ወደ ህጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶ ሆኖ የተዘጋ እንዳልሆነ አቶ ግርማ ያክላሉ። አሁን አንድ ሰው እዚህ ሀገር ቢቸገርና ኢንተር ኢንሹራንስ እንኳን ባይኖረው ህክምና የሚያገኝባቸው ቦታዎች አሉ ነው። የኢንሹራንስ እንደዚህ ዜግነትና የማይጠይቅባቸው የተለያዩ ሴንተሮች አሉ። በብዛት ላይ ሊሆን ይችላል። ግን አሁን ሜሪላንድ ዩኒቨርሲቲ፣ ካቶሊክ ቻርች እንደዚህ ይሰጣሉ። ለጥርስም እንኳ ቢሆን በነጻ ደግሞ የህግ አገልግሎት የሚያገኙባቸው ማዕከሎች አሉ። ጥገኝነት ለመጠየቅም ሊሆን ይችላል ድርጅቶች፣ ሴንተሮች አሉ ወደ የነፃ ምግብ የሚያገኝባቸው ቦታዎችም አሉ። እንዲያውም ይባስ ብሎ ደግሞ ቤት ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ የሰራው በቴካት ቻንስ ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ይኖራቸዋል ብዬ አስባለሁ። በመግቢያችን ላይ ሀሳቧን ወደ አጋራችን ጽዮን እንመለስ። ጽዮን ከአመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በሷም ሆነ በሌሎች ትውልድ ኢትዮጵያውያን ህይወት ውስጥ የገጠሙ ክስተቶችን ላብነት የምታነሳው ጽዮን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልድ ኢትዮጵያውያን ቢኖሩ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ትመክራለች። በመጀመሪያ አገርህን ጥለ ስትወጣ ምንም አይነት ነገር ሊያጋጥም ይችላል። ብዙ ነገር አንተ ባሰብከው መንገድ ላይ ሄድ ይችላል። በጣም ኢሞሽናል ሬዲ የሆን ሰው መሆን አለብህ። እግዚአብሔርም ከሆነ አላም ወረቨር ይዘኸው መምጣት አለብህ። በውስጥ በጣም ብዙ ነገር ሊያጋጥም ስለሚችል ማለት ነው። ከዛ ደግሞ ሲቀጥል ኢንፎርሜሽን፣ ኢንፎርሜሽን፣ ኢንፎርሜሽን ሰው ጠይቅ አንብብ። ሀበሻን ኮሚኒቲ አለ። በጣም የእኛ ሰው ሊረዳህ ዝግጁ ነው። ሰው ካገኘህ ይረዳሃል። ኢንፎርሜሽን ይሰጠሃል። አንድ ዶኪመንትን ላለመሆን መጣር ነው። በትምህርት ቤት ከመጣ እንዴት ነው የሆነ አይነት ዶኪመንቴሽን ይዤ ሊገሊ መቆየት የምችለው የሚለውን ነገር በተቻለ መጠን በደንብ ኢንፎርሜሽን ሰብስቦ አሄድ ኦፍ ታይም ፕላን ይዞ መምጣት ጥሩ ነው። ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አካክሉ ፋሚሊ መስራች ዶክተር እልልታ ረጋሳ በበኩላቸው ቀጣዩን ያክላሉ። ወደዚህ ሀገር ሲመጡ እነዚህ ያልተመዘገቡ ስደተኞች በየትኛውም መልኩ ይምጡ፣ ሲመጡ በቂ መረጃ ይዞ መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ የሚጠበቅበት ሀገር አይደለም። እንደዛ አይደለችም። ብዙ ልፋት አለው፣ አለ ብዙ ስራ አለ ግን ስኬት የሚገኝባት ሀገር ናት። ዝግጅት ሳያደርጉ ሲመጡ የጤና ቀውስ ሲመጥ ይገጥማቸዋል። እዚህ ሚያዩት የተለየ ነው። በወሬ መስማት አንድ ነገር ነው። ተጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ፣ ከገንዘብ ማጣት፣ ከጤና መጓደል፣ በህጋዊ መልክ አለመኖር፣ ካለ ሁሉ ጋር አእምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለሚመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ። እዚህም ከመጡ በኋላ በአላማ ቢመጡ መልካም ነው ብዬ አምናለሁ። በሁለተኛ ደረጃ ልናየው የሚገባው ደግሞ ከኛ እዚህ በኢዚህ ሀገር የምንኖር ስራ እየሰራን ተድላለን የምንኖር ኢትዮጵያውያን ኤርትራውያን ስደተኞችን ልንቀበል ስደተኞችን የተሳካ ኑሮ እንዲኖሩ መንገድ ልናሳያቸው ይገባል ብዬ አስባለሁ። ይሄ እንደ ህብረተሰብ ከኛ የሚጠበቅ ነው። የፒዩ ጥናት ማዕከል በ2021 የአውሮፓውያኑ ዓመት ይፋ ያደረገው አንድ ጥናት እንዳመላከተው ዩናይትድ ስቴትስ ውስጥ 10 ነጥብ 5 ሚሊዮን ገደማ በሀገሪቱ ለመኖር ህጋዊ ፍቃድ የሌላቸው ህዝቦች ይኖራሉ። በማዕከሉ ትንተና መሰረት ይሄ ቁጥር የሰነድ አልባ ወይንም ያልተመዘገቡ ስደተኞች ቁጥር ከቀዳሚ ዓመታት ጋር ሲነጻጸር በ14 በመቶ እየቀነሰ መምጣቱን ን ጠቋሚ ነው። በአንጻሩ ተመዝግበው ወደ ሕጋዊ የስደተኝነት ስርዓት የገቡ ሰዎች ቁጥር በ49 በመቶ አሻቅቧል። ባልተመዘገቡ ስደተኞች ህይወት ውስጥ ያለፉትም ሆነ ከስደተኞች ጋር በሚገናኙ ተቋማት ውስጥ የሚሰሩት አስተያየት ሰጪዎቻችን የሰነድ አልባ ስደተኞች ግብ ወደ ሕጋዊ መንገድ የሚገቡበትን አማራጭ ማሰስ ሊሆን እንደሚገባ አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። በመቀጠል ደግሞ ኤደን ገረመው በወንዶች ዘንድ የተዘወተረን አንድ ስፖርት ለሴት ደቡብ አፍሪካውያን ለማስተዋወቅ እየተደረገ ስላለው ጥረት ትነግረናለች። የሸርተቴ ቦርዶች የጭንቅላት ቁር፣ እንዲሁም የጉልበት መደገፊያዎች እነዚህን ቁርጠኛ ሴቶች ያግዟችኋል። ይህ የስፖርታዊ ጨዋታ አንዳንዴ ተመራጭ ባይሆንም ነገር ግን በእነዚህ ልጃገረዶች ዘንድ ተወዳጅ ነው። ገርልስ ስኬት በሻርንቲ ጄኮብስ አማካኝነት ከ10 ዓመት በፊት በጆሃንስበርግ የተጀመረ እንቅስቃሴ ነው። ሻርንቲ በአካባቢው የነበረችው ስኬትቦርድ ስፖርተኛ እሷ ብቻ መሆኗን በመገንዘቧ ነው የከፈተችው። ሻርንቲ ለውጥ ለማምጣት ቁርጣ ነበር የተነሳችው። አሁን ላይ ታዲያ በሶዌቶና እጅግ ዝቅተ ኛ የኑሮ ደረጃ ያላቸው ማህበረሰቦች ባሉበት ካያ ሳንድስ በተሰኘው ስፍራ ጭምር ሶስት ነጻ የስልጠና መርሃ ግብሮችን ትሰጣለች። This was a perfect opportunity for me to ለነሱ የሚሆን የስኬት ፓርክ ማግኘትና የስኬት መርሃ ግብር ማዘጋጀት ለኔ እጹብ የሆነ አጋጣሚ ነው። ምክንያቱም ስኬቲንግ ለልጆች ሕይወት ትምህርቶችን በማስተማር ያግዛቸዋል ብዬ ስለማምን ነው፤ በራስ መተማመን፣ ወድቆ መነሳትና ደጋግመው መሞከርን፣ እንዲሁም ራስን መግለጽ ሻንቲ በተማሪዎቿ ላይ ለማስረጽ የምትሰራቸው ሴቶች ናቸው። የ17 ዓመቷ ማያ ማሻባ ስልጠናውን ከጀመረች ገና ሶስት ወሯ ቢሆንም ድፍረቱን ግን አዳብራለች። ኦ፣ በጣም ደስ ብሎኛል። በጣም ያዝናናል። ሰዎች ሲያደርጉት ማየት ያስፈራል፣ ነገር ግን አንድ የራስህ ስትሞክረው በጣም ነው ደስ የሚለው። ማያ በጎዳና ስኬት ቦርድ ፈርቀዳጅ የሆነችውን ባዮፔሎ አውሄም ተምሳሌቷ ታደርጋታለች። ባዮፔሎ ሀገሯ ደቡብ አፍሪካን ወክላ በጎርጎሮሲያኑ 2021 በቶኪዮ ኦሎምፒክ ላይ ተሳትፋለች። ባዮፔሎ ያኔ 15 ዓመቷ የነበረ ሲሆን እንዳለመታደል ሆኖ በደረሰባት ጉዳት ከውድድሩ ተገልላለች። ይሁን እንጂ በስፍራው መገኘቷ በራሱ ትልቅ ሚና ነበረው። ባዮፔሎ ስኬትቦርድን ከወንድሟ በማየት ነው የጀመረችው። ወንድሟና ጓደኞቹ ሲለማመዱ ተደብቃ ታ የነበረችው ባዮፔሎ በኋላ ላይ ከሱ እየተዋሰች መለማመድ ጀመረች። ባዮፔሎ አሁን ላይ ልጃገረዶች ስኬትቦርድን ለመለማመድ ከወንድሞቻቸው አይደበቁም ትላለች። አሁን ላይ የሴት ስኬትቦርድ ተጫዋቾች ቁጥር በፍጥነት እየጨመረ በመሄዱ ምንም አይነት ምርጫ እንደሌላቸው ነው የሚሰማኝ። በጣም እየተለመደ ሄዷል። እንደውም አንዳንዶቹ ሴት ተወዳዳሪዎቻችን ከወንዶች እኩልና ተቀራራቢ የሆነ አቋም ላይ ናቸው ያሉት። ስለዚህ ከመቀበል በስተቀር ብዙም ማድረግ የሚችሉት ነገር የለም። ባይፔሎ ዘንድሮ በፓሪስ በሚደረገው ኦሎምፒክ ውድድር ላይ ለመሳተፍና ለማሸነፍ እየጣረች ነው። እሷን የሚያስደስታትን ነገር ለራሷ እያደረገች ስፖርታዊ አቅሟን በመጠቀም ደግሞ ልጃገረዶችን ወደ ስኬትቦርድ ስፖርት መጋበዝ ትሻለች። ለዛሄር ካሲም ዘገባ ኤደን ገረመው ከዋሽንግተን ዲሲ። አብራችሁን ስላመሻችሁ በእጅጉና አመሰግናለን። መልካም ምሽት ይሁንላችሁ።